You're with SBS Radio. Find more great stories in your language at sbs.com.au. For SBS Radio, download the Madrigo News app and listen. Follow programmes and date madam at the Mitchell O'Leary sbs.com.au/slash/shamharikriko. አቶ ግርማ በቀለ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር በቅድሚያ ህብር ኢትዮጵያ ከተቋቋመ ሁለት ዓመታትን አስቆጥሯል። ባለፉት ሁለት ዓመታት ጊዜያቶች ውስጥ ምን ያከናወናቸው ተግባራቶች አሉ? የፓርቲውስ መቋቋም አስፈላጊነትና ዋነኛ ተልእኮዎች ምንድን ናቸው? አመሰግናለሁ። እንግዲህ ህብር ኢትዮጵያ አምስት ድርጅቶች ፖለቲካዊ ውህደት ተመሰረተ፣ ሁለት አመት የሆነው እንጂ እነዚህ ፓርቲዎች በሀገሪቱ ፖለቲካ ውስጥ ያለፉት ሀያ ዘጠኝ አመታት በተለያየ የእኔ መዋቅር ውስጥ ሆነው የቆዩ ናቸው። እነዚህም የሀያ ዘጠኝ አመታት የፖለቲካ ልምዳችንን እና በሀገሪቱ በአጠቃላይ ያለውን የፖለቲካ ሁኔታ በመግ ችግራችን በዋነኝነት ለሀምሳ አመታት የዘለቀው የፖለቲካ አስተሳሰብና ተሞክሮን መሰረት ያደረጉ ስር የሰደዱ ችግሮች ናቸው። ይህም የሆነው በወቅቱ የዛሬ ሀምሳ አመትና ከዚያ በላይ የነበረውን የሀገራችንን ነባራዊና በወቅቱ የነበረውን ተጨባጭ ሁኔታ ባላገናዘበ በቀጥታ ከውጭ የፖለቲካ አስተሳሰብን በዚያን ጊዜ በነበረው ፖለቲካ አስተሳሰብ አንድም የካፒታሊስቱን፣ ሌላም ደግሞ የሶሻሊስቱን ጎራ መከተል ነው ያለው አማራጭ በሚለው መልኩ በፖለቲካ ፓርቲዎች አስተሳሰብ ለኢትዮጵያ ሶሻሊስት መስመር ያስፈልጋታል ተብሎ ወቅቱ የነበረው የፖለቲካ ማኅበራዊና ኢኮኖሚያዊ እድገት ፋሽን ባላገናዘበ ከአውሮፓ የመጣውን እንዶ በመቀመል የተደረገ ትግል ስለሆነ በዚህም ውስጥ የብሄር ብሔረሰቦች ጉዳይ በወቅቱ ሆነ ዛሬ ድረስ ባለ በኢትዮጵያ ሁኔታ የማያዋጣ መሆኑ ሳያገናዝቡ ከሶሻሊዝም በቀጥታ ወስደው የፖለቲካ አስተላለፉ ራሱ የኢትዮጵያ ፖለቲካ የብሔረሰብ እስር ቤት ጋር የብሔር እስር ቤት ጋር ከሚለው መንጭቶ እንዲሁም ብዙ የፖለቲካ አስተሳሰቡና አስተገባበሩም የኔም ካለውን ከጠላትና ከሚለው የመቀባበርና የመስራረጅ ፖለቲካ ተነስቶ የመጣ ስለሆነ በዚሁ ግምገማችን መሰረት ለኢትዮጵያ የሚያስፈልጋት መፍትሄ የሚሆናት ዘላቂ ነገር ያመጣ የሚችለው አንድ አገር በቀል አስተሳሰቦች ላይ የተመሰረተ ኢትዮጵያ ውስጥ ያሉ ሲላሚውን ዲሞክራሲን በለው ሌላም ሌላም የስልጣንና የሕዝብ አስተዳደርን በአገር በቀል ሴቶቻችን በሀገር በቀል ተሞክሮቻችን እና በሀገር በቀል ማህበራዊ ኢኮኖሚያዊና ፖለቲካዊ ትስስሮቻችን ላይ ቤዝ ያደረገ መሆን አለበት። ይህንን ለማምጣት ከዚህ የፖለቲካ ከተበላሸው የፖለቲካ አስተሳሰብ እና የራሳችን የሆኑትን ማህበራዊ ኢኮኖሚ እሴት እና ልምዶች ንቅሎ የጣለው ወደ ነበረበት የምንመለስበትን ወቅቱን በዋጀ ሁኔታ የምንመለስበትን ሁኔታ ለማምጣት የፖለቲካ አስተሳሰብ እና ተሞክሮ ግድፈቶቻችንን ለማስተካከል በአገሪቱ ውስጥ ብሔራዊ መግባባትና እርቀ ሰላም ያስፈልጋል። ከዚህ በፊት የደረጉ ነገሮች በአን- በተለመደው ከሀምሳ ዓመታት በላይ በቆየንበት መንገድ ሄደን የተለየ ውጤት አናመጣም እና ብሔራዊ መግባባትና እርቀ ሰላም ያስፈልጋል የሚለውን የፖለቲካ ፕሮግራማችን አካል በማድረግ የተቋቋመ ድርጅት ነው ማለት ነው። አምስቱ ወደ ውህደት የመጡት ፓርቲዎች እነማን ናቸው? የኦሞ ህዝቦች ዴሞክራሲያዊ ህብረት፣ ኢትዮጵያችን ትሳ ለኢትዮጵያ ያሉና፣ ደቡብ አረንጓዴ ህብረት እና የሲበን ምክር ቤት የሚሉት ናቸው። በአሁኑ ምርጫ ሁለት ሺህ አስራ ሶስት አሁን ሰኔ 14 በሚካሄደው ላይ ተሳታፊ ነው ህብረት ኢትዮጵያ በዛ ምን ያህል እጩዎች ያቀርባችኋል? በየት በየት የምርጫ አካባቢዎች ነው የምትወዳደሩት? በመጀመሪያ ምርጫ ከተነሳ ህብር ኢትዮጵያ ዴሞክራሲያዊ ፓርቲ ህብር ኢትዮጵያ ወደ ምርጫው የገባው በአዘጋጀው ማንፌስቶ ላይ በግልጽ እንዳስቀምጠው ከዛ በፊትም ስም እንደነበረው በፕሮግራማችን ላይ ባለው ብሔራዊ መግባባትና ሰላም ላይ ቤዝ ያደረገ ነው። በዚሁ መሰረት ያለ ብሔራዊ መግባባትና አገራዊ እርቅ በዚች ሀገር ውስጥ የምንሻገረው መከራ የምንገነባው ዴሞክራሲያዊ ስርዓት የምናሰፍነው ዘላቂ ሰላም አይኖርም። ስለዚህ ወደዚህ ምርጫ የምንገባው ይህንን የትግል መፈክር ይዘን ነው ብለን የናቴስቷችን ርዕስ ያደረግነው ይሄ ሆኖ በምርጫው ውስጥ በዚህ ምርጫ የሀገሪቱን ችግሮች ምልክት የሆኑትን ሲምፕተምስ ማከም እንጂ ክሮኒክ የሆነውን ከሀምሳም በላይ የዘለቀውን የፖለቲካ ኢኮኖሚና ማህበራዊ ምስቅልቅሎሽን ስር የሰደደ በሽታ ልናስወግድ ልናክም አንችልም። ይህ ምርጫ ምልክቱን ብቻ በማደንዘዣና በህመም ማስታገሻ ያክም የምንቀጥልበት ሁኔታ ይፈጥራል እንጂ ዘላቂ ሰላም፣ ዲሞክራሲያዊ ስርዓት እና እንደዚሁም አቃይነት ያለው ልማት ሊያመጣ አይችልም፣ ከመከራችን አያወጣንም ብለን በማለታችን በምርጫው ሂደት ውስጥ ተሳትፈን ይህንን የትግል መፈክራችንን በምርጫው ሂደት ውስጥም በምናደርገው ትግል ካተን የምንቀጥልበት ሆኖ ነው የገባነው እና በምርጫው ዘላቂ ውጤት ይገኛል ሰላምና መረጋጋት ይሰፍናል ብለን አምነን ያለመሆኑ ሊታወቅ ይገባል። ነገር ግን መድረኩ ሙሉ በሙሉ ክፈል እንደዚሁም ደግሞ እምነታችን የሆነውን በዚች ሀገር ውስጥ የፖለቲካ ስልጣን ሊመነጭ የሚችለው በሰላማዊ መንገድና ዲሞክራሲያዊ፣ ፍትሃዊ፣ ተአማኒ ተቀባይነት ያለው ምርጫና ምርጫ ብቻ ነው ብለን ስለምናምን የእሱ ፓርት ሆነን በሂደቱ የምናየውንም ነገር እየታገለ ለመቀጠል መሆኑ ይሰመርበትና በአሁኑ ጊዜ በአምስት ክልሎች ማለትም አዲስ አበባ፣ ድሬዳዋ፣ ሲዳማ፣ ደቡብና አማራ ሁለት መቶ ሰማንያ እጩዎችን አስመዝግበን እየተንቀሳቀሰን የምንገኝበት ሁኔታ ነው። በዚህ በአሁኑ ምርጫ ወደ ምክር ቤት የመግባት እድል ካጋጠማችሁ ምናልባትም አብላጫ ድምፅ ማግኘት ወይም የጥምር መንግስት አካል አለበለዛም ደግሞ ተቃዋሚ ቡድን በአባል ሆናችሁ በምክር ቤት ውስጥ የምትቀጥሉ ከሆነ በውጤቱ ከምክር ቤት ከገባችሁ በኋላ ለኢትዮጵያ ሕዝብ ምን አይነት ለውጦችን ለማስገኘት ነው? በመጪው አምስት አመታት የስራ ዘመን ውስጥ ዋነኛ ቀዳሚ ጉዳዮች ብላችሁ የያዛችኋቸው አጀንዳዎች ምንድን ናቸው? በዋነኛነት እኛ ቅድም ባስቀምጥስ ልክ እዚች ሀገር ውስጥ ይዘን የምንቀጥለውም እስከ ዳርም ለማድረስ የተነሳንበት ለሀገሪቱ ዘላቂ መፍትሄ ማምጣት የሚያስፈልግ ከሆነ ከምርጫው በፊት ብሔራዊ መግባባትና ሀገራዊ እርቅ መውረድ አለበት የሚለው ነው። በተመረጥንም ብንገባም በዋነኛነት የምናራምደው እና የምንታገለው የሆነው ነገር ግን በማንፌስቷችን ላይ በእያንዳንዱ ዘርፍ በፖለቲካ፣ በኢኮኖሚ፣ በማህበራዊ ዘርፍ ውስጥ ምን ምን እንደምናደርግ ዝርዝር ማንፌስቶ አውጥተናል። ይሁን እንጂ አሁንም ሊሰምር የሚገባው በመጪው ይህንን ምርጫ ተከትሎ ምርጫው በትክክል የሚደረግ ከሆነ ይህንን ምርጫ ተከትሎ የሚመጣው መንግስት በዚህ ምርጫ ተመርጦ ዘላቂ ሰላም፣ ዲሞክራሲያዊ ስርአትን እና አሁን አገሪቱ ካለችበት ማህበራዊ ኢኮኖሚ መስቀልቅል ሊያወጣት አይችልም የሚል ስለሆነ አቋማችን የምንገፋው በዋነኛነት ከሌሎችም ጋር የምን የጋራ መንግስት ለመመስረት ሴቶቻችን ተመርጠው ወደ ምክር ቤት ከገባን በዋነኝነት የምንሰራው በብሔራ መግባባትና አገራዊ ርቅ ላይ ሆኖ በየሴክተሩ ግን ምን ልናከናውን እንደፈለግን በዝርዝር አጥንተን ያንንም አብረን ከሌሎች ጋር መንግስት የምንመሰርትበት ሁኔታ ውስጥ እንዲካተቱ የምናደርጋቸው ማንፌስቶ ጉዳዮች በኢኮኖሚ፣ በማህበራዊ ፖለቲካዊ ዘርፎች ከፋፍለን ያወጠናቸው የማንፌስቶ የፖሊሲ አቅጣጫዎች አሉም ማለት ነው። የዚህ ምርጫ ስኬት ለኢትዮጵያ የወደፊት ጣፈንታ ምን ማለት ነው? ክሽፈት ወይም እክል ከገጠመውስ ምን የሚያስከትላቸው መዘዞች አሉ? ቅድም ከገለጽኩት አቋማችን በመነሳት ይሄ ምርጫ እነዛ ዲሞክራሲያዊ ተቀባይነት ያለው ህዝቡ አመኔታ ሰጥቶት በድምፃችን የመረጥነው መንግስት ነው ያቁም ነው የሚለው ነገር በሚታይበት ጊዜ ሊሳካ የሚችልበት እድል የለ ብለን ከሂደቱም ከቅድም ከካልኩት ከአገራችን አጠቃላይ የፖለቲካ አስተሳሰብና ተሞክሮ ከአመሳ መስ በላይ ስብ የሰደደውን ችግር አገናዝበን ሊሳካ የሚችለው በምርጫ ሳይሆን በብሔራዊ መግባባትና ሀገራዊ እርቅ ነው ብለን ነው የምናምነው። ሆኖም ግን አሁን በሂደቱ ገብተን እኛ ይህንን በምንለው ተቃራኒ ደግሞ ያለ ምርጫ ብሔራዊ መግባባትና እርቅ የምትሉት ነገር በፈለገው ችግር ውስጥም ሆኖ ምርጫ ተደርጎ ከምርጫው በኋላ የሚመጣ የብሔራዊ መግባባትና እርቅ ጉዳይ እንጂ በአሁኑ ጊዜ ምርጫና ምርጫ ብቻ ነው የምታነሷቸውን ችግሮች ሁሉ የምንጋራቸው ሆኖ ይሄ ገዲን ፓርቲ ጨምሮ ማለት ነው የምንጋራቸው ሆኖ፣ ነገር ግን ምርጫው መደረግ አለበት የግድ ምርጫው ካልተደረገ ሀገሪቱ የተለያዩ ችግሮች ይገጥሟታል የሚለው ሀሳብ ጋር ነው እየታገልን ያለ ነው። ይህንን ይህንን የብሔራዊ መግባባትና ሀገራዊ እርቅ ጉዳይ የኛ የማንፌስቶችን ርዕስ የማደርገው እንጂ ከረጅም ጊዜ ጀምሮ የነበረና አሁንም የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ይህንኑ አቋም ይህንኑ ብሔራዊ መግባባት እና የእርቅ ጉዳይ ተቀብሎት በጊዜ ሰሌዳ አስቀምጦ የጋራ ምክር ቤትን ብቻ ሳይሆን ከሌሎች አጋሮች ጋር በመሆን እያቀነቀነ ያለበት ጉዳይ እና ከምርጫ በኋላ የሚደረጉ የብሔራዊ መግባባት ውይይቶች አጀንዳዎችን ቀርሶ ከምርጫ በፊት እጅግ አጣዳፊና ስምምነት ሊደረስባቸው ይገባል። እነዚህ ስምምነቶች ላይ ካልደረስን ትልቅ ችግር ውስጥ እንወድቃለን፣ አገሪቱም ትወድቃለች ብሎ የሌላቸው አስር ጉዳዮች በአስቸኳይ አጣዳፊ እንዲሰናገዱና የጋራ ምክር ቤትም ሆነ የኢትዮጵያ ሕዝብ ሁሉን አካታች የሆነ አሳታፊ የመድረክ እንዲፈጠር የወሰንባቸው ጉዳዮች ባሉበት ወደፊት እየሄደ ነው ያለንበት። ከነዚህ ውስጥ ይህንን ውሳኔ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክክር ቤትና አጋሮቹ በጋራ አራት ወር በፊት የወሰኗቸውና እጅግ አጣዳፊ ብሏቸውም ሳይከናወኑ አሁን ወደ ምርጫ የሚዋበት ሁኔታ ስላለ ከስኬቱ ይልቅ ይዞ የሚመጣው አደጋ በእጅጉ የሚያሰጋበት ሁኔታ ላይ ነው ያለ ነው። ስለዚህ አሁንም ከምርጫው ባለ ጊዜ እነዚህ አጀንዳዎች ላይ ያጸደቅናቸውን ከምርጫ በፊት ያልናቸውን ጉዳዮች እንዴት ልናስተናግድ እንደምንችል መምከር የግድ ነው ብለን በዛ መስመር ላይ እየታገልን ነው ያለ ነው። አቶ ግርማ በቀለ የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኔም ይህንን እድል ስለሰጣችሁኝና ለአድማጮቻችሁ ያለንን አስተሳሰብ ስለምታደርሱልን እናመሰግናለን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን Want to hear more stories like this? Listen on Apple Podcasts, Google podcasts, Spotify, or wherever you get your podcasts from.